ከ12 ሰዓት 30 እስከ 1 ሰዓት ድረስ ከዓለም አቀፍ አድቬንቲስት ሬዲዮ እየተዘጋጀ የሚቀርበውን ልዩ መንፈሳዊ ዝግጅት ተከታታይና አድማጮቻችን፣ እንደምናደራችው የጌታ ፈቃድ ሆኖ እንደገና በዚህ ማለዳ በአየር ሞገድ ለመገናኘት ያበቃንን አምላክ ስሙ ብሩክ ይሆን እላለን። የጌታ መንፈስ ሁላችንም ባለንበትና በምንሰማው ሁሉ መባረክን ይባርከን። አሁን በቀጥታ ወደ መልእክቱ እንተላለፍ። ለሚኖራችሁ ማንኛውም አስተያየትና ጥቆማ የስልክ መስመራችንን 011551199 የውስጥ መስመር 242 ወይም 243 እንዲሁም የመልእክት ሳጥን ቁጥራችንን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ ወይም ለአጭር የጽሑፍ መልእክት 0931 67027ን ተጠቀሙ ስንል ልናስተናግዳችሁ በደስታ እየጠበቅን ነው። ደውሉልን፣ ጻፉልን። እግዚአብሔር ፍቅር ለሰዎች ተፈጥሮና ራሱን ለፍጡራኑ የገለጠበት መለኮታዊ መንገድ የእግዚአብሔርን ፍቅር ይመሰክራሉ። በሰማይ ያለው አባታችን የሕይወት የጥበብና የደስታ ምንጭ ነው። እስቲ አስደናቂና ውብ ወደ ሆነው ተፈጥሮ እንመልከት። ይኸው ወደር የማይገኝለት ተፈጥሮ ለሰማዩ ፍጡር ብቻ ሳይሆን በአጠቃላይ ሕይወት ላላቸው ፍጡራን እጅግ የተስማማና የደስታ ምንጭ መሆኑ ያስቡ። ምድርን ደስ የሚያሰኘው የፀሐይ ብርሃን እና መሬቱን የሚያረሰርሰው ዝናብ፣ ኮረብታው፣ ባህሩና መስኩ ሁሉም በአንድነት ስለ ፈጣሪ ፍቅር ይናገራሉ። ለፍጡራኑ የሚያስፈልገውን ሁሉ በየዕለቱ የሚያሟላው እግዚአብሔር ነው። ባለመዝሙሩ ባማሩ ቃላት እንዲህ ይላል የሁሉ ዐይን አንተን በተስፋ ይጠብቃል። አንተም ምግባቸውን በወቅቱ ትሰጣቸዋለህ። አንተ እጅህን ትዘረጋለህ የዮሐን ፍጥረታትንም ሁሉ ፍላጎት ታረካለህ ይላል መዝሙር 145 15ና 16 ቁጥር። እግዚአብሔር ሰውን ፍጹም ቅዱስና ደስተኛ አድርጎ ነበር የፈጠረው። ምድር በፈጣሪዋ እጅ በተሠራችበት ጊዜ ውብ ከመሆኗን ባሻገር የመበስበስ የንቀንም ሆነ የርግማን ጥላ አላጠላባትም ነበር። ነገር ግን የፍቅር ሕግ የሆነው አምላካዊ ሕግ መተላለፍ በምድር ላይ ዋይታንና ሞትን አመጣ። ሆኖም ግን የኃጢአትን ውጤት ተከትሎ በመጣው ሥቃይ መሃል እንኳ የእግዚአብሔር ፍቅር ተገልጿል። በርግጥ እግዚአብሔር በሰው ምክንያት ምድርን እንደረገማት እናነባለን። ዘፍጥረት 3 17ን ይመልከቱ። እሾህና ሜካላ ችግርና ፈተና የሰብአዊን ሕይወት አድካሚና ጥንቃቄ የበዛበት ይሆን ዘንድ መንስኤ ቢሆንም ነገር ግን ይህ የሆነው ለበጎ ነው። ምክንያቱም እግዚአብሔር ይህን ዕቅድ የዘረጋው ሰብአዊ ፍጡር ከወደቀበት አዘግት ወጥቶ ኃጢአት ካጎበጠው ማንነት ቀና የሚልበት አንዱ ሥልጠና የሆንለት ዘንድ በማሰብ ነው። ምንም እንኳ ምድር በኃጢአት ብትወድቅም ሁሉም ነገር በሐዘንና ምስቅልቅል ብቻ አልተዋጠም። በራሷ በተፈጥሮ ውስጥ የተስፋ መልእክቶችንና መጽናናትን እናገኛለን። አሜካለው በአበባ እንዲሁም እሾሁ በጽጌረዳ ተሸፍነዋል። እግዚአብሔር ፍቅር ነው የተሰኘው ቃል በእያንዳንዱን ቡጥ አበባና አረንጓዴ መስክ ላይ ይነበባል። በአስደሳች ድምፃቸው ልዩ ዝማሬ የሚያሰሙት ተወዳጅ አዋፍ፣ ፍጹም በሆነው መዓዛቸው አየሩ የሚያውዱ ውብ አበቦች፣ አረንጓዴ ቀለማትን የተላበሱ ግዙፎቹ የዱር ዛፎች አፍቃሪና ጥንቃቄ የተሞላው አባት ልጆቹ ደስ ይሰኙ ዘንድ ያለውን ምኞት ይመሰክራሉ። የእግዚአብሔር ቃል አምላካዊውን ባሕሪ ይገልጻል። ወሰን ስለሌለው ፍቅሩና ሐዘኔታው ያወጀው ራሱ ይኸው አምላክ ነው። ሙሴ ክብርህን አሳየ ብሎ በጸለየ ጊዜ መልካምነቴ ሁሉ በፊትህ እንዲያልፍ አደርጋለሁ በማለት ነበረ እግዚአብሔር የመለሰለት ዘፀ 33 ቁጥር 18 እና 19 ይመለከቱ። ይህ የእርሱ ክብር ነው። ጌታ በሙሴ ፊት እያለፈ እንዲህ ሲል አወጀ፣ እግዚአብሔር ሩኅሩህ፣ ቸር አምላክ፣ እግዚአብሔር ለቁጣ የዘገየ ፍቅሩና ታማኝነቱ የበዛ ፍቅርን ለሺዎች የሚጠብቅ ክፋትን፣ አመፅንና ኃጢአትን ይቅር የሚል እርሱ፣ ቸርና ሩኅሩህ፣ ከቁጣ የራቀ ምሕረት በማድረግ ደስ የሚለው ነው ይላል። ዘፀዓት 34 ቁጥር 6 ና 7 እንዲሁም ኢዮ 4 20 ሚልኪያስ 7 8 ንም ይመልከቱ። እግዚአብሔር በሰማይና በምድር ሊቆጠሩ በማይችሉ የፍቅሩ መግለጫ ምልክቶች ልባችንን ከእርሱ ጋር አስተሳስሮታል። ሰብአዊው ልብ ሊያስተውለው በሚችለው በተፈጥሮና ጥልቀት ባላቸው በረራይ በተሞሉ ምድራዊ ትስስሮች አማካኝነት ራሱን ይገልጽልን ዘንድ ሽቷል። ቢሆንም ግን እነዚህ ነገሮች የእርሱን ፍቅር የወከሉት ፍጽምና በጎደለው መልኩ ነው። ምንም እንኳ እነዚህ ሁሉ ማስረጃዎች ቢሰጡም የመልካም ጠላት የሆነው ኃይል የሰዎች አእምሮ እንዲታወር አደረገ። በዚህ ሁሉም እግዚአብሔርን በፍርሃትና በመርመርበድ ከመመልከታቸው በተጨማሪ እርሱን እንደ ጨካኝና ይቅር እንደማይል አድርገው አሰቡት። እግዚአብሔር አለ ልክ ጥብቅ፣ ከባድ ፍርድ የሚሰጥ እንዲሁም ጨካኝ ፈራጅና ረራዬ ቢስ ዓይነተኛ ባሕሪው እንደሆነ አድርጎ ሰይጣን በአእምሯቸው ውስጥ በመሳል አሳያቸው። እግዚአብሔር በሰዎች ላይ ለመፍረድ ሲል በቅናት ዐይን ስተታቸውን ብቻ የሚፈልግ አምላክ ተደርጎ ተሳለ። ይህን በጽልመት የተሞላ ጥላ ለመክፈፍና ዘላለማዊውን አምላካዊ ፍቅር ለማሳየት ሲል ኢየሱስ ከሰዎች ጋር ይኖር ወደዚህ ምድር መጣ። የእግዚአብሔር ልጅ አባቱ ሊገልጥ ከሰማይ ወረደ። ከቶውንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ ዕቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው ይለናል ዮሐንስ 1 18። ከአብ ሌላ ወልድን የሚያውቅ የለም ከወልድና ወልድ ራሱ ፈቅዶ ከሚገልጥላቸው ሌላ አብን የሚያውቅ የለም ማቴዎስ 2 ሀያ ሰባትም ይህንን ያረጋግጣል። ከደቀ መዛሙርቱ አንዱ አብን አሳየን ብሎ ኢየሱስን በጠየቀ ጊዜ አንተ ፊልጶስ፣ ይህን ያህል ጊዜ ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለ ሲል በዮሐንስ 14 ከቁጥር 8 እስከ 9 ባለው ላይ ገልጾታል። ኢየሱስ ስለ ምድራዊ አገልግሎቱ ሲገልጽ እንዲህ ነበር ያለው፣ የጌታ መንፈስ በእኔ ላይ ነው፣ በድሆች ወንጌልን እንድሰብክ እርሱ ቀብቶኛልና ለታሰሩት መፈታትን፣ ለታወሩትም ማየትን እንዳወች የተጨነቁትን ነጻ እንዳወጣ የተወደደችውን የጌታ ዓመት እንዳወች ይልኮኛል ይላል ሉቃስ አራት ዐሥራ ስምንት ላይ። ይህ እንግዲህ የእርሱ ሥራ ነበረ። እርሱ መልካም እያደረገና በሳይጣን ግዞት ስር ወድቀው የነበሩትን እየፈወሰ በየስፍራው ተንቀሳቀሰ። እሱ በመሃላቸው እየፈወሰ ያልፍ ስለነበረ ይህ ሕመምና የማቃሰት ድምፅ የሚሰማበት አንድም መንደር አልተገኘም ነበረ። ሥራዎቹ በመለኮት ለመቀባቱ ማረጋገጫ በመሆን ፍቅር፣ ምሕረትና ርኅራኄ በእያንዳንዴው የሕይወት እንቅስቃሴ ተገልጾ ይታይ ነበረ። ልቡ ለሰዎች ልጅ በፍቅርና በርኅራኄ ይፈስ ነበር። እርሱ የሰዎችን ፍላጎት ለመድረስ ይችል ዘንድ ሰብአዊውን ተፈጥሮ ወሰደ። እጅግ ድሆችና ራሳቸውን ዝቅ ያደረጉ እርሱን ቀርቦ ለማናገር ፍርሃት አልነበራቸውም። እንዲያውም ትናንሽ ብላቴናዎች ሳይቀሩ በእርሱ ተሰበው ነበር። ሕፃናት እንኳ ሳይቀሩ በጭኖቹ ላይ በመውጣት በፍቅር የተሞላ ቸርና ሩህሩህ እንዲሁም አስተዋይ የሆነውን የፊቱን ገጽታ ለመመልከት ችሎ ነበር። ኢየሱስ የእውነትን ቃል ሁልጊዜ በፍቅር ይናገር ነበር። እርሱ ከሰዎች ጋር ለሚኖረው ግንኙነት ትኩረት የሚሰጥ ደግ አሳቢና አስተዋይ ነበረ። ኢየሱስ ግትር አልነበረም። ለወደ ባሻው አላስፈላጊ ጠንካራ ቃላትን በመሰንዘር እንዲታወቅ አድርጎ አያውቅም። ሰብአዊውን ደካማነትም አልተቸም። እውነትን በግልጽ ይናገር ነበር። ይህንን ያደርግ የነበረው ግን ሁልጊዜ በፍቅር ነበር። ግብዝነትን፣ አለማመንን እንዲሁም ታማኝ አለመሆንን ቢያወግዝም ግሳፄ ሲያደርግ ሳለ ግን በድምፁ ላይ ሳቅ ይሰማ ነበረ። መንገድ እውነትና ሕይወት የሆነውን ኢየሱስ ለመቀበል አሻፈር የላለችው ለሚወዳት ከተማ ኢየሩሳሌም አልቅሷል። ሕዝቡ አዳኙን ቢቃወምም እርሱ ይመለከት የነበረው በሐዘኔታና በፍቅር አይን ነበረ። የእርሱ ሕይወት ራስን በመካድና ለሌሎች ደግ በማሰብ የተሞላ ነበረ። እያንዳንዱ ነፍስ በእርሱ ዘንድ የከበረ ነበር። መለኮታዊውን ክብር ከምንም ሳይቆጥር ነገር ግን ከፍ ባለ ፍቅር ራሱን ለእያንዳንዱ የእግዚአብሔር ቤተሰብ ዝቅ ያደርገው አዳይ እያንዳንዱ ሰው ሊያድነው ዓላማ የሆነውን የወደቀ ነፍስ በመመልከት ነበረ። መለኮታዊውን ክብር ከምንም ሳይቆጥር ነገር ግን ከፍ ባለ ፍቅር ራሱን ለእያንዳንዱ የእግዚአብሔር ቤተሰብ ዝቅ ያደረገው አዳኝ እያንዳንዱን ሰው ሊያድነው ዓላማ የሆነውን የወደቀ ነፍስ በመመልከት ነበረ። ይህ በክርስቶስ ሕይወት የተገለጠው ባህሪ የራሱ ባህሪ ነው፣ ደግሞም የእግዚአብሔር ባህሪ ነው። ከአብ ልብ በመመንጨት በክርስቶስ የተገለጠው መለኮታዊ ርኅራኄ ወደ ሰው ልጆች ይፈሳል። አፍቃሪና ርኅሩኅ የሆነው አዳኝ በሥጋ የተገለጠ እግዚአብሔር ነበረ ይለናል አንደኛ ጢሞቴዎስ 316 ኢየሱስ እኛን ለማዋጀት ሲል በዚህ ምድር ላይ ኖረ፣ ሥቃይ ተቀበለ፣ እንዲሁም ሞተ። እኛ የዘላለማዊው ደስታ ተካፋዮችን ወን ዘንድ እርሱ የያዘን ሰው ሆነ። በጸጋና በእውነት የተሞላው የተወደደ ልጁ ቃላት ሊገልጹት ከማይችል ክብር ወጥቶ በኃጢአት ወደ ረከሰው በሞት ጥላ ሸለቆና በርግማን ጽልመት ወደ ተዋጠው ወደዚህ ምድር ይመጣ ዘንድ እግዚአብሔር ፈቀደ። የእግዚአብሔርን የፍቅር ዕቅብ የመላእክትን ክብርና አምልኮ ትቶ ስቃይ፣ ሀፍረት፣ ስድብ፣ ውርደት፣ ጥላቻና ሞት ወደ መቀበል ያመራ ዘንድ የአባቱ ፈቃድ ሆነ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን። በእርሱም ቁስል እኛ ተፈወስን ይላል ኢሳይያስ 53፥5 እነሆ እርሱን በምድረ በዳ በጌተ ሰማኔ በመስቀል ላይ ተመልከቱት። እንከን የሌለበት የእግዚአብሔር ልጅ የኀጢአትን ቀንበር እርሱ ራሱ ወሰደ። ኀጢአት በእግዚአብሔርና በሰው መካከል የሚያደርገው አስፈሪ መለያየት ከእግዚአብሔር ጋር አንድ በሆነው በእርሱ ነፍስ ውስጥ ዘልቆ ተሰማው። ይህን ተከትሎ አምላኬ አምላኬ ለምን ተውከኝ የሚል ታላቅ የሕማማት ጩኸት ከአንድ ዓመቱ ወጣ። ማቴዎስ 27 46 ይመልከቱ። ይህ እንግዲህ የእግዚአብሔርን ልጅ ልብ የሰበረውና አስፈሪ ተፈጥሮ የተላበሰው ነፍስን ከእግዚአብሔር የሚነጥለው የኃጢአት ሸክም ነበር። ነገር ግን ይህ ታላቅ መሥዋዕትነት የተከፈለበት ምክንያት በአብ ልብ ውስጥ ሰውን የመውደድ ስሜት በመፍጠር እኛን ለማዳን ፈቃደኛ ለማድረግ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና፣ ዮሐንስ 3 16። ነገር ግን ይህ ታላቅ መሥዋዕትነት የተከፈለበት ምክንያት በአብ ልብ ውስጥ ሰውን የመውደድ ስሜት በመፍጠር እኛን ለማዳን ፈቃደኛ ለማድረግ አልነበረም። በጭራሽ! እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና ዮሐንስ 3 16 አብ እኛን የወደደበት ምክንያት ቁጣውን ለማብረድ መሥዋዕት በመክፈሉ አይደለም። ነገር ግን እርሱ ራሱ ስለሚወደን የሚከፍለውን መሥዋዕት አዘጋጀ። ክርስቶስ አማላጭ በመሆን ዘላለማዊ ፍቅሩን በኀጢአት ለወደቀው ዓለም አፈሰሰ። እግዚአብሔር በክርስቶስ ዓለምን ከራሱ ጋር አስታረቀ ይለናል ሁለተኛ ቆሮንቶስ አምስት 1 እግዚአብሔር ከልጁ ጋር ሥቃይ ተከፈለ። በጌተ ሰማኔ ሕማም እንዲሁም በቀራኒው መስቀል ሞት ዘላለማዊ አፍቃሪ ልብ የመዋጀታችንን ዋጋ ከፈለ። በጌተ ሰማኔ ሕማም እንዲሁም በቀራኒው መስቀል ሞት ዘላለማዊ አፍቃሪ ልብ የመዋጀታችንን ዋጋ ከፈለ። መልሼ ለማንሳት ሕይወቴን አሳልፌ ስለምሰጥ አባቴ ይወደኛል በማለት ኢየሱስ ተናግሯል። ዮሐንስ 10 17 ይመልከቱ። ይህ ማለት አባቴ ይወዳችኋል፣ እኔ ደግሞ እናንተን ለመዋጀት ሕይወቴን አሳልፌ በመስጠት አብልጦ ይወደኛል። በእናንተ ምትክ በመሞቴ የደህንነታችሁ ዋስትና በመሆኔ፣ ሕይወቴን በመስጠቴ፣ እዳችሁንና መተላለፋችሁን በመውሰዴ በእርግጥም እኔ የአባቴ ነኝ በእኔ የመሥዋዕትነት እግዚአብሔር ጻድቅ ይሆናል። በእርግጥም እርሱ በኢየሱስ የሚያምነውን ሁሉ ያጸድቃል። ከእግዚአብሔር ልጅ በቀር ደህንነት ሊያስገኝልን የሚችል አንዳችም ሌላ የለም። በአባቱ እቅፍ ያለው እርሱ ብቻ ነው እግዚአብሔርን መተረክ የሚችለው። የእግዚአብሔርን ፍቅር ከፍታና ጥልቀት የሚያውቀው እርሱ ብቻ ነው ሊገልጽልን የሚችል ያምን ፍቅር በክርስቶስ ከተፈጸመው ዘላለማዊ መሥዋዕትነት ውጪ በኃጢአት ለወደቀውና ለጠፋው ሰብአዊ ፍጡር ሌላ ማንም ሊገልጽ አይችልም። እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና እርሱ ልጁን የሰጠው ከሰው ጋር አብሮ እንዲሆን ብቻ ሳይሆን ኃጢአታቸውን እንዲሸከምና ለእነርሱ መሥዋዕት ሆኖ እንዲሞት ጭምር ነው። በዚህ መልኩ እግዚአብሔር ልጁን በኃጢአት ለወደቀው ሰብአዊ ዘር ሰጠ። ክርስቶስ ራሱን ከሰዎች ፍላጎትና አንገብጋቢ ችግራቸው ጋር አሳመደ። ከአብ ጋር አንድ የነበረው አምላክ ራሱን በማይበት ተስገመድ ከሰው ልጅ ጋር አስተሳሰረ። ኢየሱስ ወንድሞች ብሎ ይጠራን አያፍርም ይላል ዕብራይ ሁለት አስራል። መሥዋዕታችን ጠበቃችንና ወንድማችን የሆነው ኢየሱስ የእኛን ሰብዓዊ ተፈጥሮ በመጋራት በአባቱ ዙፋን ፊት የሚገኝ ሲሆን በተጨማሪ እርሱ ፍጻሜ ለሌላቸው ዘመናት ከዋጀው የሰው ልጆች ዘር ጋር አንድ ነው። ይህ ሁሉ የሆነው ሰብአዊ ፍጡር ከውድቀት ተነስቶ እንዲሁም ከኃጢአት አዘቅት ወጥቶ የእግዚአብሔር ፍቅር ያንጸባርቅና የቅድስናን ክብር ይጋራ ዘንድ ነው። የደህንነታችን ዋጋ በመክፈል ዘላለማዊ አባት ልጁ ይሞት ዘንድ በመስጠት የከፈለው ዘላለማዊ መሥዋዕት እኛ በክርስቶስ ምን ልንሆን እንደምንችል ከፍ ያለ ግንዛቤ ያስጨብጠን ይገባል። በመንፈስ የተነካው ሐዋርያው ዮሐንስ እግዚአብሔር አብ ለጠፋው ዘር ያለውን ፍቅር ከፍታ ጥልቀትና ስፋት ባስተዋለ ጊዜ በታላቅ አምልኮና አክብሮት ተሞልቶ ነበር። የዚህን ፍቅር ታላቅነትና ርቡህነት ያስተዋለው ዮሐንስ ይህን እንዴት እንደሚገልጸው ተስማሚ የሆነ ቋንቋ በማጣት የእግዚአብሔር ልጆች ተብለን እንድንጠራ አባት ረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ ነው ይላል በአንደኛ ዮሐንስ ሦስት አንድ ላይ። ይህ ለሰዎች የተሰጠ ዋጋ እንዴት ያለ የከበረ ነው። የሰው ልጆች በመተላለፋቸው ጠንቅ የሳይጣን ተገዥዎች ለመሆን በቁ። በክርስቶስ መሥዋዕትነት ላይ በሚኖር እምነት ግን የአዳም ልጆች የእግዚአብሔር ልጆች ለመሆን ክርስቶስ ሰብዓዊውን ተፈጥሮ በመውሰድ በኃጢአት የወደቀውን ሰብአዊ ፍጡር ከፍ ከፍ አደረገው። ኃጢአተኞችን ከክርስቶስ ጋር ግንኙነት በመፍጠራቸው ምክንያት በእርግጥ የእግዚአብሔር ልጆች ለመባል የሚገባቸው ሆኑ። እንዲህ ያለው ፍቅር አቻ የለው። ሰማያዊ ንጉሥ ልጆች የከበረ ተስፋ፣ ይህ ሁል ጊዜ ልናሰላስል የሚገባን ተስፋ ነው። እርሱን ላልወደደው ዓለም የተበረከተ አቼልን ፍቅር ይህ ሀቅ ነፍሳችንን በሐሴት የመሙላት ኃይል ያለው ሲሆን ደግሞም ራሳችንን ለእግዚአብሔር ፈቃድ እንድናስገዛ የሚያደርግ ነው። መለኮታውን ባህሪ በመስቀሉ ብርሃን በአጠናን ቁጥር ምህረት፣ አፍቃርነትና ይቅርባይነት ከፍትህና ካድሎ ነፃ ከመሆን ጋር ኅብረት ሲፈጥሩ እንመለከታለን። እንዲሁም እናት መንገዱን ለሳተችው ልጇ ካላት ናፍቆትና ረራሄ ጋር ሲነጻጸር እጅግ የላቁትን ሊቆጠሩ የማይችሉትን ዘላለማዊ የፍቅሩን መረጃዎች አብልጠንና ሌተን እናያለን። በነበረን ቆይታ እንደ ተባረካችሁ ተስፋ እናደርጋለን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እንገባለን። ለሚኖራችሁ ማንኛውም አስተያየት የስልክ መስመራችንን 0115511199 የውስጥ መስመር 242 ወይም 243ን መልእክት ሳጥን ቁጥራችንን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ በማለት እንዲሁም ለአጭር የጽሑፍ መልእክት 0931 670027ን በመጠቀም ደውሉልን፣ ጻፉልን ስንል ልናስተናግዳችሁ በደስታ በመጠባበቅ ነው። ጌታ ኢየሱስ ይባርካችሁ። መልካም ቀን